ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ዛሬ በጋቢና ጽዮን ግርማ መስታወት አራጋውን ተክታ ግቢ። ሰላም ሰላም፣ እንደምናመሻችሁ። በዛሬው የምሽቱ ዝግጅታችን በጋምቤላ በታጣቂዎች የተገደሉ ሰዎች ቁጥር ሁለት መቶ ስምንት መድረሱን ኢትዮጵያ አስታወቀች። ሁለት መቶ ስምንት የሚሆኑ እናቶችና ህጻናትን በመጨፍጨፍ ወደ 102 የሚሆኑ ህጻናትን ደግሞ በንጥቂያ ይዞ በመሄድ ከፍተኛ በደል አድርሰዋል። ለኢትዮጵያ ህዝብ በቴሌቪዥን ንግግር ያደረጉት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የሙርሌ ጎሳ አባላት ታጣቂዎች ያገቷቸውን ህጻናት ያለምንም ቅድመ ሁኔታ እንዲመልሱ አሳስበዋል። ዝርዝሩን ይዘናል። የሙርሌ ጎሳ አባላት ህጻናትን አግተው የሚወስዱት ለምንድን ነው? በሙርለ ብቻ ሳይሆን ያው እንደሚታወቀው በከብት አርቢ ማህበረሰብ ዘንድ ልጆች በእጅጉ ተፈላጊ ናቸው። ለከብት ጥበቃ ና እንዲያውም የማህበረሰቡን የመከላከልና የማጥቃት አቅም ከመገንባት አኳያ ትልቅ ቦታ ይሰጣቸዋል። ዶክተር ደረጀ ፈይሳ የጋምቤላና አፋር ክልልን ህዝብ አኗኗር የሚያጠኑ ምሁር ናቸው። ማብራሪያ ይሰጡናል። ከሶስት ቀናት በፊት ከግብጽ ወደ ጣሊያን የሚጓዙ ተሰዳጆችን የጫኑ ወደ አራት የሚጠጉ ጀልባዎች ሰጥመው እስካሁን ከአራት መቶ ሰዎች በላይ መሞታቸው እየተነገረ ነው። ቢሞትም አብረን ነው ምንሞቶ ከዳኒ ም አብረን ነው ብላ ሶስቱንም ልጆች ይዛ እንግዲህ ወጣች። ነፍሷን ይማራት እንግዲህ አለፈ። ህይወታ አልቋል ናት። ከሁለት ወንድሞች ጋር ስዊድን ኗሪ ነው። ታጅድን ሁሴን ይባላል። እናቱንና ሁለት ወንድሞቹን በዚህ ጀልባ አደጋቷል። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም አጠር ላሉ የጋቢና ቪኦኤ የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። ኢትዮጵያን ከደቡብ ሱዳን ጋር በሚያዋስነው ድንበር ተሻግረው ጥቃት ባደረሱ የሙሩሌ ጎሳ አባላት እንደተገደሉ የታወቀው ሰዎች ቁጥር ከአንድ መቶ አርባ ወደ ሁለት መቶ ስምንት ማሻቀቡን የኢትዮጵያ መንግስት አስታውቋል። ከብት ዘራፊ የሙሩሌ ጎሳ ታጣቂዎች አንድ መቶ ሁለት ህጻናትን አግተው ወደ ደቡብ ሱዳን ማምራታቸውን የኢትዮጵያ ጠቅላይ ሚኒስትር አስታውቋል። በዚህ ዜና ላይ ሰፋ ያለ ዘገባ ይኖረናል። ከሶስት ቀናት በፊት ወደ ግብጽ፣ ጣሊያን የሚጓዙ ተሰዳጆችን የጫኑ ወደ አራት የሚጠጉ ጀልባዎች ሰጥመው እስካሁን ከ አራት መቶ ሰዎች በላይ መሞታቸው እየተነገረ ነው። በእነዚህ ጀልባዎች ላይ ወደ አምስት መቶ አስራ ሁለት የሚጠጉ ኢትዮጵያውያን፣ ሶማሊያንና ኤርትራውያን ነበሩበት ተብሎ ይገመታል። ተሰዳጆቹ እነዚህ ጀልባዎች ላይ የተሳፈሩት ከ አስራ ሶስት ቀናት በፊት እንደሆነ የሟች ቤተሰቦች ቢናገሩም ድምጻቸው ጠፍቶ ቆይቶ የመሞታቸው ዜና ግን ትላንትናና ከትናንት በስቲያ መሰማቱን ቤተሰቦቻቸው ገልጸውልናል። የዚህንም ዜና ዝርዝር ዘገባ ይዘን እንመለሳለን። ወደ ዩናይትድ ስቴትስ ስናልፍ ዩናይትድ ስቴትስ ጠቅላይ ፍርድ ቤት ቁጥራቸው አራት ሚሊዮን የሚደርስ ህጋዊ የመኖሪያ ፍቃድ የሌላቸው ስደተኞችን እጣ ፈንታ የሚወስን ጉዳይ ይሰማል። ችሎቱ በዛሬ ውሎ በአይነቱ ከፍተኛ ግምት የተሰጠውንና ፕሬዚዳንት ባራክ ኦባማ ያሳለፉትን የተናጠል ፕሬዚዳንታዊ ውሳኔ ህጋዊነት አስመልክቶ የሚቀርቡ መከራከሪያዎችን ይሰማል። ሁነኛ ማረ ማረቂያ ይሻል በሚባልበት የኢሚግሬሽን ህግ ፕሬዚዳንታዊ ምርጫ ፉክክሮች ያልተቋረጠ የክርክር ትኩረት በሳበበት በጠቅላይ ፍርድ ቤቱ የሚያሳልፈው ውሳኔ ከኦባማ ቀጥሎ የሚመጡት የዩናይትድ ስቴትስ ፕሬዚዳንቶች በተመሳሳይ ሊወስዷቸው በሚችሉ የተናጥል ፕሬዚዳንታዊ ውሳኔዎች ላይ የበዛን ደብታ ይኖረዋል ተብሏል። በመጨረሻም በተባበሩት መንግሥታት ድርጅት አደራዳሪነት በየመን ተፋላሚ ወገኖች መካከል ለዛሬ ሰኞ ተይዞ የነበረው የሰላም ድርድር ለሌላ ጊዜ መተላለፉ ተዘገበ። አድማጮች የያዝኳቸው አጠር ያሉ ዜናዎች እነዚህ ነበሩ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና ጽዮን ግርማ አብረን ካድማስ ስንሻገር እንላቸዋለን።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 ኢትዮጵያን ከደቡብ ሱዳን ጋር በሚያዋስነው ድንበር ተሻግረው ጥቃት ባደረሱ የሙርሌ ጎሳ አባላት እንደተገደሉ የታወቀው ሰዎች ቁጥር ከ140 ወደ 208 ማሻቀቡን የኢትዮጵያ መንግስት አስታውቋል። ከብት ዘራፊ የሙርሌ ጎሳ ታጣቂዎች 102 ህጻናትን አግተው ወደ ደቡብ ሱዳን ማምራታቸውን የኢትዮጵያው ጠቅላይ ሚኒስትር አስታውቋል። ዝርዝሩን ሄኖክ ሰማግዘር ተከታትሎታል። የኢትዮጵያ መንግሥት ባለሥልጣናት በሳምንቱ ማብቂያ እንዳሳወቁት ብዙዎቹ ሟቾች ሴቶችና ሕፃናት ናቸው። በጋምቤላ ክልል አርብ ዕለት ጥቃቱን ማድረሳቸው በኢትዮጵያ መንግሥት ከፍተኛ ባለሥልጣናት የተገለጸው የመሪሌ ጎሳ አባላት ናቸው። የሟቾቹ ቁጥር 208 ሲሆን የኢትዮጵያ መንግሥት ባለሥልጣናት ታገቱ ያሏቸው ሕፃናት ቁጥር ከ102 እስከ 108 ይደርሳል። 75 ሰዎች መቁሰላቸውን የመንግሥት ምንጮች ገልጸዋል። እሁድ ማምሻውን ለኢትዮጵያ ሕዝብ በቴሌቪዥን ንግግር ያደረጉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ መንግሥታቸው በደረሰው ጥቃት ማዘኑን ገልጸው የሜሪሌ ጎሳ ታጣቂዎችን ተጠያቂ አድርገዋል። ከዚህ በፊት በተለምዶ ይሄ የምሩላ የጎሳ የሚባል የጎሳ አባላት በተለያዩ ጊዜያት ወደ ጋምቤላ ክልል ድንበራችን አቋርጠው በመግባት በባህላዊ መንገድ እና በተለያዩ ኋላ ቀር አስተሳሰቦች ምክንያት በህፃናት ዘረፋ፣ የከብቶች ዘረፋ እንደዚሁም ደግሞ የተለያዩ ግድያዎችን እየፈጸሙ እንደሚሄዱ ይታወቃል። የዛሬው ግን ለየት የሚያደርገው ከዚህ በፊት የነበሩ ጥቃቶች በመጠናቸው ትንሽና በአርብቶ አደር አካባቢ እና በድንበርም አካባቢ እንደዚህ አይነት ችግሮች ይከሰታሉ ተብሎ የሚወሰድም ቢሆን፣ ነገር ግን የዛሬው ለየት የሚያደርገው በርካታ ህጻናትንና እናቶችን አሁን በደረሰን መረጃ መሰረት ወደ ሁለት መቶ ስምንት የሚሆኑ እናቶችና ህጻናትን በመጨፍጨፍ ወደ መቶ ሁለት የሚሆኑ ህጻናትን ደግሞ በንጥቂያ ይዞ በመሄድ ከፍተኛ በደል አድርሰዋል። የኢትዮጵያ የመከላከያ ሰራዊት ስልሳ የሚሆኑ አጥቂዎችን መግደሉን የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ለአሶሲትድ ፕሬስ የዜና ምንጭ አስታውቀዋል። አቶ ጌታቸው አክለውም የኢትዮጵያ ኃይሎች ወደ ደቡብ ሱዳን ተሻግረው አጥቂዎቹን ሊያሳድዱ እንደሚችሉ አስረድተዋል። ትናንት ማምሻውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ የኢትዮጵያ የጸጥታ ኃይሎች እየወሰዱት ያለውን እርምጃ ሲያብራሩ የታገቱት ህጻናት ያለምንም ቅድመ ሁኔታ እንዲመለሱ ጥረት ተይዟል ብለዋል። መንግስት በአሁኑ ሰዓት እነዚህን የታጠቁ ኃይሎችን የመከላከያ ሰራዊታችን የቦታው በመድረስ እየገቡበት ገብተው የተነጠቁ ልጆቻችንን ያለአንዳች ቅድመ ሁኔታ እንዲመልሱ ለማድረግ ከዛም በላይ እነዚህ የታጠቁ ኃይሎች የገቡበት ገብተው ደግሞ እርምጃ ለመውሰድ እንቅስቃሴ እያደረገ ነው ያለው። እስካሁንም በርካታ ታጣቂዎችን ገድሏል። ወደፊት ቁጥሩ የሚገለጽ ይሆናል። ነገር ግን ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት ከደቡብ ሱዳን ሪፑብሊክ መንግስትና ከሚመለከታቸው አካላት ጋራ መወያየት ጀምሯል በጉዳዩ ላይ። ስለዚህም ይሄ በሚቀጥሉት ጊዜያት ህዝባችንን እንዳይጎዳ በሚያደርግ ደረጃ የደቡብ ሱዳን ሪፑብሊክ መንግስት ሁኔታዎችን እንዲያስተካክል ለማድረግ የተጀመረውን ጥረት አጠናክረን እንቀጥላለን። የሜሪሌ ጎሳ ታጣቂዎች ከደቡብ ሱዳን ድንበር የተሻገሩ መሆኑን የገለጹት ጠቅላይ ሚኒስትሩ ጥቃቱን ያደረሱት ታጣቂዎች ከደቡብ ሱዳን መንግስትም ሆነ ከአማጽያኑ ጋር ግንኙነት እንደሌላቸው ጨምረዋል። ከደቡብ ሱዳን መንግስት ጋር የጋራ ድንበር ተሻጋሪ የጸጥታ ጥበቃ አሰራር ለመፍጠር በኢትዮጵያ በኩል ጥያቄ መቅረቡን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገልጸዋል። የደቡብ ሱዳን ሪፑብሊክ መንግስትም ሆነ በቅርቡ ከመንግስቱ ጋራ በትጥቅ ትግል የሚፋለመው የተቃዋሚ ኃይል የሁለቱም እጅ እንደሌለበት ለማረጋገጥ ችለናል። ስለዚህ ከመንግስቱ ጋራ የምናደርገን ግንኙነት በማጠናከር ዜጎቻችን ላይ ለደረሰው በደል አስፈላጊው ሕጋዊና አስተዳደራዊ እርምጃ እንዲወሰድ አበክረን እንሰራለን። ከዚያ ባሻገር ግን በድንበር አካባቢ ድንበራችን በጣም ሰፊ ነው። በሺዎች ኪሎ ሜትር የሚጠጋ ድንበር ከደቡብ ሱዳን ጋር እንዋሰናለን። በዚህ አካባቢ በተለያየ ጊዜ ቦታ እየቀየሩ እነዚህ አጥፊ ኋላቀር ኃይሎች እየገቡ ህዝቡን የሚገዱበት ሁኔታ ስላለ የደቡብ ሱዳን መንግስት አስፈላጊውን ቁጥጥር እንዲያደርግ በእኛም በኩል የተለያዩ እርምጃዎችን በመውሰድ ጥቃቱ በተለያየ ጊዜ ቦታ እየቀየረ የሚመጣም ቢሆን በአስተዳደራዊ እና ዲፕሎማሲያዊ መንገድ ይሄ መንግስት ዜጎቹን እንዲያሳርፍ የማድረግ ስራ በጋራ መስራት የሚገባን ይሆናል። በእኛ በኩል የደቡብ ሱዳን መንግስት ጋራ በጋራ በመሆን መከላከያ ኃይላችን እንደዚህ አይነት በትጥቅ የሚፋለሙ አርብቶ አደሮችም ቢሆኑ ህገወጥ ስለሚሆን ይህን ህገወጥነትን ለመከላከል የአካባቢው ድረስም በመሄድ የጋራ ኦፕሬሽን ለማድረግ ፈቃድ እየጠየቅን ያለ ነው። ስለዚህ ይሄንን አጠናክረን የምንቀጥል ይሆናል። በድጋሚ ለደረሰው አሰቃቂ የህጻናትና የእናቶች ጭፍጨፋ የኤፍድሪ መንግስት የተሰማውን ጥልቅ ሐዘን ይገልጻል። ለተጎዱ ወገኖችም አስፈላጊውን ነገር ሁሉ ለማድረግ ዝግጅት እያደረግን እንገኛለን። ጥቃቱን አደረሱ የተባሉ ታጣቂዎችን ለህግ ለማቅረብ ከደቡብ ሱዳን መንግስት ጋር ኢትዮጵያ አብራ እንደምትሰራ ጠቅላይ ሚኒስትሩ ጨምረው ገልጸዋል። የደቡብ ሱዳን ባለስልጣናት በጉዳዩ ላይ እስካሁን የሰጡት መግለጫ የለም። ኢትዮጵያ ውስጥ ወደ 300 ሺህ የሚጠጉ የደቡብ ሱዳን ስደተኞች በጋምቤላ ክልል ውስጥ ይገኛሉ። በዚህ ዜና ላይ ተጨማሪ ትንተና ይዘናል። ዶክተር ደረጀ ፈይሳ የጋምቤላና አፋር ክልልን ህዝብ አናኗር የሚያጠኑ ምሁር ናቸው። ማምሻውን ሄኖክ አነጋግሯቸዋል። በሁላችንም አእምሮ የሚመላለሱ ጥያቄዎችን አንስተዋል። ሞረሌዎች ህጻናትን ለምንድን ነው አግተው የሚወስዱት? በሞረሌ ብቻ ሳይሆን ያው እንደሚታወቀው በከብት አርቢ ማህበረሰብ ዘንድ ልጆች በእጅጉ ተፈላጊ ናቸው ለከብት ጥበቃና እንዲያውም የማህበረሰቡን የመከላከልና የማጥቃት አቅም ከመገንባት አኳያ ትልቅ ቦታ ይሰጣቸዋል። ያው በዚህም ተያያዥ በሆነ መንገድ ከብት አርቢዎች ማህበረሰቦች ዘንድ የከብት መዘራረፍም የተለመደ ነው እና በሙሩሌ ማህበረሰብ ደግሞ ከሁሉም በተለየ መልኩ ልጆችን ከሌሎች ማህበረሰቦች መዝረፍ ወይም መውሰድ በጣም የተለመደ ነው። በጋምቤላም አሁን በዚህ ደረጃ አሁን እንጂ ላለፉት አስር ዓመታት በየዓመቱ ከከብት ዘረፋዎች ጋር በተያያዘ የልጆችንም የመውሰድ ድርጊቶች ነበሩ። አሁን ከፍ ያለ ደረጃ ላይ በመድረሱ ነው። አሁን ዓለም አቀፋዊ ሽፋን ያገኘው እንጂ በየአመቱ ሲደረግ የነበረ ሁኔታ ነው። በየጊዜው እኛም ዘገባ የምናቀርብበት ነው። እንደዚህ አስር ሰው፣ አስራ ሰባት ሰው ወሰዱ የሚሉ ዜናዎችን ስንዘግብ ቆይተናል። እንግዲህ የከብት ዘረፋ እንደዚሁም ደግሞ ሕጻናት ልጆችን ይዞ ጠልፎ የመውሰድ ሁኔታ በተለያዩ አርብቶ አደር አካባቢዎች የሚተገበር እንደሆነ ነው። መሪሌዎች ብቻ አይደሉም ይሄን የሚያደርጉት አይደለም። ልክ ነው፣ የዚህ የከብት አርቢ ማህበረሰብ ዘንድ በስፋት ይደረጋል። ግን አሁን አንድ መታወቅ ያለበት እንደ ባህል ሆኖ ለረጅም ጊዜ ሲደረግ የነበረው የከብት ዝርፊያ እና አሁን አሁን እየተደረገ ያለው ግን በእጅጉ ይለያያል። የበፊቱ እንዲህ ችግር ሲያጋጥም በተፈጥሮ የሚሆን አንዳንድ ችግር በሚያጋጥምበት ጊዜ የተጎዳው ማህበረሰብ ከጎረቤቱ የመውሰድ ልማድ አለ። ያ ግን የደረሰበትን ችግር ከመሸፈን አኳያ እንጂ በአጥቂነት እና ይሄን ያህል ከፍተኛ ጉዳት ለማድረስም አይደለም። ከተወሰነ ደረጃ በኋላ ይቆማል እና በከብቶች ነው የሚወሰነው እንጂ ወደ ሰው ግድያ አይሄድም። ግን በሁሉም የከብት አርቢ ማህበረሰቦች ዘንድ ማለት ይቻላል በአሁኑ ጊዜ ይሄ ባህላዊ የከብት መዘራረፉ ሌላ መልክ እያያዘ መጥቷል። ወደ ንግድ ንግድና ወደ ወንጀል የመሄድ አዝማሚያ አለው። ትልቅም ቢዝነስም እየሆነ ስለሆነ አሁን ያለውን እንደ ባህል ብቻ ማየቱ ትክክለኛውን ስዕል ያሳየናል ብዬ አልገምትም። ስለዚህ ወንጀልና ከዛም ጋር ተያይዞ ንግድ አለ ነው። ምክንያቱም ቁጥሮቹን ስንመለከት ለምሳሌ ወደ ሁለት ሺህ የሚሆኑ ከብቶች ናቸው እንደ ተነዱ የተገለጸው እንደዚሁም ደግሞ በርካታ ህጻናት ናቸው የተወሰዱት፣ ከመቶ ሁለት እስከ መቶ ስምንት የኢትዮጵያ መንግስት ባለስልጣናት የተለያዩ ቁጥሮችን እየሰጡ ነው። የሞቱት ሰዎች ደግሞ ብዙዎቹ ህጻናትና ሴቶች እናቶች ናቸው ነው የሚሉት የኢትዮጵያ መንግስት ባለስልጣናት። ለምንድን ነው ሴቶች ብቻ የሆኑት? እንደው በስፋት እኔ እንደሚመስለኝ እንግዲህ አሁንም ሌላ ደግሞ ለየት ያለ ባህሪ እንዲይዝ ያደረገው የዚህ የክፍት መዘራረፉ በዚህ በከብት አርቢዎች ማህበረሰብ ዘንድ እና በጠረፍ አካባቢ የሚኖሩ ህዝቦች ዘንድ ከፍተኛ የሆነ የመሳሪያ ዝውውር አለ። ይህን መሳሪያ ግን ሁሉም በእኩል ደረጃ አያገኙትም እና ባላቸው አቀማመጥ እና ከተለያየ ወገኖች ጋር ካላቸው ግንኙነት አኳያ በአሁኑ ወቅት ሙሩሌዎች በተለይ በደንብ ታጥቀዋል። ከአካባቢ ቁጥራቸው አነስ ቢልም በደንብ ስለታጠቁ ያንን እንደ አዲስ አቅም ኃይል በመጠቀም ነው ጎረቤቶቻቸው ላይ ጫና እያደረጉ ያሉት እና ይሄ ደግሞ የድሮ የከብት መዘራረፍ ወይ በጦር ነው ወይ በባህላዊ መሳሪያ ነው እንጂ እንደዚህ በአውቶማቲክ መሳሪያ የታገዘ አይደለም እና ያ ደግሞ ከፍተኛ ጉዳት እንዲያደርሱ አድርጎታል እና እንግዲህ ወንዱ ወይም ወጣቱ ወይ ይሸሻል፣ ወይ ራሱን ለመከላከል በሚያደርገው እንትን ይበልጥ ተጋላጭ የሚሆኑት ሴቶችና ልጆች ናቸው እና ይሄ ነው እንግዲህ ትንሽ ችግሩን የከፋ የሚያደርገው። የዚህ ድሮ የኮሚኒቲ ወይም ፓብሊክ ሞራሊቲ ነበረ ከብትም ቢዘረፍ በተቻለ መጠን ሰዎች አይገደሉም። ቢገደሉም በተለይ ተጠቂ የሚባሉት ልጆችና ሴቶችን የማጥቃት እንትን የለም። ሁሉም ባህሎች ይኮንኑ ነበር። ይሄንን አሁን ግን የዚህ አዲስ ገጽታ መያዙ ማንንም እንደማይተውና የባስ ችግሩ እየተባባሰ እንደመጣ ነው የምናየው። አዲስ ገጽታ ያሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተናገሩ ጊዜ ጥቃቱን ያደረሱት ታጣቂዎች ከደቡብ ሱዳን መንግስት፣ እንደዚሁም ደግሞ ከአማጽያኑ ጋር ግንኙነት የላቸውም ብለዋል። ግን በዛ አካባቢ ያለው የጸጥታ መደፍረስና የጦርነት ሁኔታ ምናልባት የጦር መሳሪያ ዝውውሩን ጨምሮ ሊሆን ይችላል በጸጥታ ጥበቃውም ላይ እንደዚሁ የመደፍረስ ሁኔታን የፈጠረ ይመስሎታል? ልክ ነው። በተለይ የአካባቢ ደቡብ ሱዳን የእርስ በርስ ጦርነት መኖር እና ተያይዞም ያለው አለመረጋጋት በቂ የጸጥታ ኃይሎች በዛ አካባቢ ያለመኖራቸው ምናልባት ችግሩን በቀላሉ መቆጣጠር እንዳይቻልና የከፋ እንዲሆን ያደረገው ይመስለኛል። ምናልባት በኢትዮጵያ ሳይድ ያሉትም ለምሳሌ ለምንድን ነው ደከም ያሉት ሲባል፣ የኢትዮጵያ መንግስትም የጦር ዝውውሩን ከመቆጣጠር አኳያ ሰፊ ስራ ስለተሰራ፣ ግን በዛኛው በሱዳን በደቡብ ሱዳን በኩል ደግሞ ተመሳሳይ ስራ ስላልተሰራ፣ እንግዲህ ይሄ ይመስለኛል እነሱን በተለይ ሙርሌዎችን ከሌሎቹ በጣም ጠንክረው እንዲወጡና የሌሎቹ ደግሞ አንጻራዊ ደካማ ሆኖ መታየት እንደዚህ አይነት ነገሮችን በተደጋጋሚ እንዲያደርጉ ያበረታቷቸው ይመስለኛል። ዶክተር ደረጀ ፈይሳ በዓለም አቀፍ ሕግና ፖሊሲ ተቋም ተመራማሪና በጋምቤላና አፋር ክልል ጥናት ያደረጉ የሚያደርጉ አንትሮፖሎጂስት፣ የማህበረሰብ አጥኝ ናቸው። በጣም ነው የማመሰግነው ዶክተር ደረጀ። በጣም አመሰግናለሁ ነው። ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12399 ኤፍኢሲ አምስት ስድስተኛ ሲምቦል ሬት 275 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ጋቢና ቪኦኤ ሌትስ ክሮስ ቦውንደሪስ ቱጌዘር በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኛላችሁ። ከምሽቱ አንድ ሰዓት ደግሞ በመካከለኛ ሞገድ በ1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ አት

ከሶስት ቀናት በፊት ከግብፅ ወደ ጣሊያን የሚጓዙ ፍልሰተኞችን የጫኑ ወደ አራት የሚጠጉ ጀልባዎች ሰጥመው እስካሁን ከአራት መቶ በላይ የሚሆኑ ሰዎች መሞታቸውን የዓለም አቀፍ የመገናኛ ብዙኃን ዘግበዋል። በእነዚህ ጀልባዎች ላይ ወደ 512 የሚጠጉ ኢትዮጵያውያን ሶማሊያውያንና ኤርትራውያን ነበሩበት ተብሎ ይገመታል። ተሰዳጆቹ እነዚህ ጀልባዎች ላይ የተሳፈሩት ከ13 ቀናት በፊት እንደሆነ የሟች ቤተሰቦችም ይናገራሉ። ድምጻቸው ጠፍቶ ቆይቶ የመሞታቸውን ዜና ትናንትና ከትናንት በስቲያ መስማታቸውን ይገልጻሉ። ጽዮን ግርማ በዚህ ጀልባ ላይ እናቱንና አንድ ወንድሙንና የአጎቱን ልጅ ያጣ ስዊድን ውስጥ የሚገኝ ታጅደን ሁሴንን አነጋግራለች። ታጅደን ከዚህ የተረፈ አንድ ወንድሙ እንደነገረው ይገልጻል። እናቱ እንዴት ጉዞ እንደጀመሩ ያብራራል። እኛም እናሮ እንግዲህ የቦርዶዴ ከተማ ነው። እናቴ ከቦርዶዴ ተነስታ እንግዲህ ወደ መታሀራ ገብታ ነበረች። እኔ ወደዚህ ወደ ውጭ ሀገር ከመጣሁት በኋላ ወደዛ ግቢ ብያት ወደ መታሀራ ቀይራ ነበረች። መኖራ ቤት እዛው መታሀራ ነበረ የምትኖረው ለብዙ አመት እንግዲህ። እንግዲህ ከዛ አልተሳካላትም። እንግዲህ እናቴ ወደ አስራ አምስት አመት አልተገናኘንም ነበረ። ከዛ እንግዲህ መታ እንግዲህ ሰላም እንድትችላል ምናም ወደ ዚሃራ ወደ እንድትመጣልኝ ከዚህ ስዊድ ኢሚግሬሽን ጠይቄ ነበረ። ብዙ ብር ከፍላ ለሷ እንግዲህ ኢንፋክት ድልሽ አለ፣ ግን ከልጆችሽ ጋር አይሆንም አላት። እሷ እንግዲህ እኔ ልጆች እዚህ ጥዬ አልሄድም አለች። እናቴ ከሀገር ቤት ወጥታ ነበረች፣ ትነግረኝ፣ ሱዳን ስትደርስ ነበር የነገረችኝ። ከሱዳን እዛው ነው ወደ ኢጅፕት መግባት ፈልጋለሁ ምናምን ልጆቿንም ንም እሷንም አስተዋውቃ እንግዲህ ቀጠሮ ወረቀት ወስደ ነበረች። እናት የዛው ቆይና እንግዲህ ሁሉንም ነገር አድርግልሻለሁ። ቤትንም ሁሉም አከራይቼለት የሚያስፈልጋትን ሁሉም አድርጌለት ለእሷም ለወንድሞቼም አንድ የአጎቴ ልጅም ከእሷ ጋር ነው ያለ ሁሉም አድርጌለት ከዛ ሲያነጋግራት ቆይቶ ነበር። ወደ አራት ዋር ምናምን እዛ ቆይቶ እናተ→እናቴ እዛው ጠብቂው እንግዲህ አትውጭ፣ መንገድ እኔ በደንብ ብዙ ስለሚያውቅ ብዙ ሰው አልቋል፣ በዚህ ባህር ላይ እንግዲህ እኔ ደስ ያላለኝም አልኳት። እንግዲህ እሷ ምንም አላህ የጻፈልኝም ቀን መሞት አይቀርም ብላ እንግዲህ ልጆቿን ይዛ አራይ ውስጭ እንግዲህ ብትሄጂም፣ እስኪ ሁለት ቦታ ተከፋፍላችሁ ሁለት ሁለት ሆናችሁ ብትሄዱ በጣም ቆንጆ ነው፣ እናትዬ ለምን አትሰምኝም? አልኳት። ቢሞትም አብረን ነው፣ ምን ሞቶ ከዳንም አብረን ነው ብላ ሶስቱንም ልጆቹ ይዛ እንግዲህ ወጣች። ያው ነፍሷን ይማራት እንግዲህ ያው አለፈ። ይሄ ጠዋት አልፏል። እናት ከሁለት ወንድሞች ጋ የእናትህን መሞት እንዴት ነው የሰማኸው? ወንድሜ ወጥቷ ላይ ትንሽ ወደ አስራ ስድስት አመት የሚቀርበው ልጅ አሁን እሱ ከአምስት መቶ ሰው ላይ የተረፈው ሰላሳ ስድስት ሰው ነው። ከዛ ከሰላሳ ስድስቱ ሰው ወንድሜ አንደኛ ነው ማለት ነው። አገኘህ ወንድምህ? ወንድሜን ዛሬ አነጋግሬው ነበረ፣ በደንብ አነጋግሬው ነበረ ወደ አንድ ሰዓት የሚሆን ምን አለ። ከዛ ከኢጂፕት እንደነገሩ ደላሎቹ፣ ግን ውሸት ነው የሚናገሩ ደላሎቹ እንደነገሩኝ፣ ዓርብ ቀን ይሄ ያለፈው ዓርብ ቀን ማለት በአስራ ስድስት እዛ መርከብ ላይ ያሉትን በባህር ላይ አነጋግሬና አለ በሰላም ያሉት ብሎኝ በስልክ ነግሮኝ ነበረ ደላለው። ከዛ ያስወጣቸው ማለት ነው። እሺ ini aku cari wanting dan si tayik inyau ya lah aku arbi kami situ asraan di saat kami situ በኢትዮጵያ አቆጣጠር ነው የነገረኝ ከዛ ወተን ቀኑ ሙሉ ተጉዘን ተጉዘን ከምሽቱ ወደ ሰባት ሰዓት እንግዲህ ወደ ጥዳሜ ምሽት ማለት ነው ሳመጡ እንግዲህ ሚሊበልሽ እንግዲህ እኛ ከዛ የተረፍ ነው እኛን ያለኝ ወንድምህ ስልክ ደውሎ ወደ አንተ መጀልባዎቹ በሰጠሙበት ወቅት የነበረውን ሁኔታ እንዴት አስረዳ። እንግዲህ እሱ እንደነገረኝ እንትን ነው፣ ሁለት ፎቅ ነው ያለው። እናቴና ወንድሜ ታችኛው ፎቅ የስረኛው ፎቅ እንትን ነበሩ። ይህ ታናሽ ወንድሜና ይሄ የአጎቴ ልጅ ደግሞ ፎቅ ላይ ላይኛው ፎቅ ላይ ነበሩ። ከዛ እነሱ እንደሰመጡ እኛ በላይን ያለ ነው በዛ ማዋኛት ጀመር ነው ያለ እንግዲህ የአጎቴ ልጅ አብረን እየዋኘን እያለ እሱ አቅቶት እንግዲህ በዛው ቀራ አለ፣ ህይወቱ አልፈ በዛ እና እሱ እንደነገረኝ እንግዲህ እናቴ ቁርአን ምናምን ይዛ ነበረች እዛው ላይ እየቀራች በዛው አለፈች። ይቻለ ማን አተረፋቸው? ማን ደረሰላቸው? እንዴት ተረፉ? ከዛ የሆነ ትንሽ መርከብ መጣችልን አለ እዛው ባህር ላይ የሆነ መርከብ እዛ መቶልን ጭመን ይዞ መጣ አለ። ስንት ኢትዮጵያኖች ናቸው አለ ወንድምን ስታነጋግረው አሁን ከሱ ጋር ያለው እንግዲህ ዘጠኝ ሰው ከኔ ጋር አለ ብለዋል። ኢትዮጵያ ስማቸውን እንኳን ልጠቅስ አልችሉም አለኝ። በጣም ደክመዋል። ውሃም በጣም እንትን ውስጥ ቆይቶ ነበረ። በጣም ደክመዋል እንግዲህ ተመልሼ ብሊያገኝ አልቻልኩም። ተዋወቃቸው ልጆች እዛ ቤት አብረን ይኖሩ የተነበሩ አሉ። ብዙ ሶማሌዎችም አሉ የሀገራችን፣ እዛ ሶማሊያ አለ ከሶማሌላንድ የመጡ ብዙ ብዙ። ግን ሶማሌላንድ ናቸው አለ የተረፉት። ምን ያለቁትም የተረፉትም እንግዲህ ከሰላሳ ስድስቱ እኛ አስር ነው ዘጠኝ ነው የምንሆነው አለ ኢትዮጵያው። እንግዲህ የሞቱ ሶማሌ ነው አለ የሞቱ ስንት ኢትዮጵያውያን ሞቱ አለ እየሞቱትን እንግዲህ አልነገረኝም። እሱ በድምሩ ነው የነገረኝ ከስሜ ከአምስት መቶ ሰው አምስት መቶ አስራ ሁለት ነው አለኝ። እንደዚህ በአልሳሳት እንደዛ ነበር አለኝ። ከዛ የተረፉት እንግዲህ ሰላሳ ስድስቱ ነው የተረፈው፣ ስንት እንደሞቱ እንግዲህ። አሁን የት ነኝ አለ ወንድም፣ ያለበትን ሁኔታ ነግሮሃል ወንድም። አሁን ያለው እዛ ግሪክ ነው ያለው ግሪክላንድ ነው ያለው እና እንግዲህ እውነታው እንዴት ነው ስለው አስፈረሙኝና እንግዲህ ካምፕ ውስጥ ነው ያለ ነው የሆነ ካምፕም ሳሁን የሆነ ትንሽ እዛ ባህር ዳር ላ ባህር ዳር አካባቢ ነው ያለ ነው ከተማው። እንግዲህ ስሙም አላውቀውም። እንግዲህ እዛው እጅ ሰተን ወይ ወደ ኢጣሊያን ወይ ወደ ጀርመን እንወስዳቸዋለን ወይ ወደ አገር ትመለሳላችሁ ምናምን ብሎ ሲያናግሩ ነበረ። ቋንቋም አላወቅንም። ቋንቋ የሚችል ሰው እንፈልግላቸዋለን ብሎ ተናግሮ ሄደዋ። አለ በዛው ላይ የሚታስተላልፍልኝ እስቲ መልዕክት ፈልጌ ነበረ። እሺ ዘመዶች እንግዲህ አሉ ወንድሞችም እህቶችም እዛ አጎትም አክስትም እዛ አገር ቤት ያሉት ሁሉም። እንግዲ ያው እናቴና ወንድሞች አብረን ያጣ ነው። እንግዲ ሀይዟችሁ፣ እንግዲ ተባበሩ ነው እንትን ትልኝ እፈልጋለሁ። እንግዲ እናቴ አብረን ያጣ ነው። እኔም እናቴን አጥቻታለሁ። ያው እንግዲ እሷም የጀነት ሰው አላህ ያርጋትና ወንድሞችም እንደዚያው። እናንተም እንግዲ ሀይዟችሁ፣ ተባበሩ ነው የምለው የፌስቡክ አትቢያም ሀሪክ ላይ አስተያየቶች እየደረሱን ነው። ነጋዘዘው ድንበሩ እንዲጠበቅ ያስፈልጋል ብለዋል። በደቡብ ሱዳን ያለውን ሁኔታ አስመልክቶ ጅብ ከሄደ ውሻ ጮኸ ሲሉም የሰጡ አስተያየቶች አሉ። ሌሎችም እንደዚህም ሽፋን ማግኘቱ ደስ ይላል የሚል አስተያየት ያቀረቧሉ። አሁን አስቀድመን ያሰማናችው የዘሪቱን ዜማ ሊያስተዋውቀን ዲጄ ፋትሱ እዚህ ስቱዲዮ ይገኛል። እንግዳችን ነበረች ዲጄ አሁ ባለፈው እንግዳችን ነበረች እንግዲህ ሶስት ጊዜ በተከታታይ አቅርበን አቆራርጠን የመጨረሻውን ክፍል እናደምጥና በሙዚቃ እንጨርሰዋለን ማለት ነው። መልካም ለትውልዱ ያለኝ መልእክት በራሳችን እንድናምን፣ እያንዳንዳችን በዘመናችን በተፈጠርንበት ዘመን ውስጥ የምንጫወተው ሚና እንዳለ፣ ለእኛ የሆነ የቤት ስራ እንዳለ፣ ከእኛ ውጭ የሚሰራው ሌላ ሰው እንደሌለ አምነን ለዛ ነገር ለመትጋት እንዳንሰንፍ ይሄ ሲሆን ደግሞ የእኔ አስፈላጊነት የሌላው አላስፈላጊነት እንደሆነ እንዳናስብ፣ እኔ ዋጋ እንዳለኝ ሁሉም ሰው እንዳለው እየተረዳን በትህትና፣ በፍቅር፣ በአንድነት እንድንራመድ መልእክት ማስተላለፍ እፈልጋለሁ። አምናለው፣ በዚህ ዘመን ያለው ትውልድ ኢትዮጵያን ይቀይራል፣ ኢትዮጵያን ያሻግራል። ይህንን ደግሞ በፍቅር በመተሳሰብ፣ በሌላው ደስታ በመደሰት፣ በሌላው ስኬት በመደሰት፣ ለወንድሜ ስኬት በመጣር፣ በመታገል አብሬው በመድከም፣ ኢንካሬጅ በማድረግ በማድነቅ አሁን የሚያደንቅ ትውልድ ነው የሚሆነው። ይሄ ትውልድ ያደንቃል። ኢንካሬጅ ያደርጋል። ደስ ይለዋል፣ በሌሎች ደስታ ደስ ይለዋል። ይወዳል፣ ሀገሩን ይወዳል። ለሀገሩ ያስባል፣ ይሰራል፣ አይሰርቅም፣ ፈጣሪን ይፈራል፣ ስንፍና ይጠላል፣ በሱስ አይታሰርም። ጌታ ሰራተኛ ነው። ሰራተኛ ቀን ሰራተኛ ነው እና ኢትዮጵያን፣ የምትደነቅ ሀገር ተፈላጊ ሀገር ብዙ ሰው ወደ ተለያየ ዓለም እንደሚሰደድ ብዙ ኢትዮጵያዊ ወደ ተለያየ ዓለም እንደተሰደደ ብዙዎች ወደ ኢትዮጵያ እና ደስ ይበለን፣ ሀገራችን ተስፋ አላት። ይሄ ትውልድ ደግሞ ቆንጆ ሀገር ያደርጋታል። ይህን ስል ደስ እያለኝ ነው። የእውነት ደግሞ እያመንኩት ነው እና ወዳችኋለሁ። የዛሬው የጋቢና ጉዞአችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማህሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድረሱን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሄኖክ ሰማ ጊዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ዲጄ ፋቱ ሙዚቃዎችን መርጦለናል። ጉዞአችሁ የሰመረ ይሁን እያልን እንሰናበታለን። መልካም